ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በተራመዱ ቁጥር የሞባይል ስልኮን ባትሪ የሚሞላ ኃይል ከፀሐይ ብርሃን የሚያመነጭ ጫማ፣ የዘይት ጀሪካን ላይ ስልክ ተገጥሞለት የእሳት አደጋ ቢከሰት የማንቂያ ጥሪ የሚያደርግ መሳሪያና ና ሌሎች 27 የፈጠራ ስራዎች ያሉት ወጣት ኢዘዲን ከሚል የዛሬ እንግዳችን ነው። በተለይ እንግዲህ የኢዘዲን እውቀና ከፍተኛ ደረጃ ተሰጥቶት በጠቅላይ ሚኒስትር ዓብይ አህመድ በራሳቸው መሸለሙ ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የአእምሮ ፈጠራ ውጤቶችን ሊያበረክት እንዲችል እንዳነቃቃው ኢዘዲን ይናገራል። በዛሬው የጋቢና የዘጋቢዎቻችን መስኮት ጸሐይ ዳምጠው ኢዘዲን ይዛልናለች። ኢዘዲን ከሚል የአስራ ስምንት ዓመት ወጣት ነው። ከ14 ዓመት ዕድሜው አንስቶ የተለያዩ አገልግሎቶች የሚሰጡ 28 የፈጠራ ስራዎችን አውጥቷል። ሀሳቦቹን ከየት አመጣቸው? በጣም ፍላጎቱ አለኝ የፈጠራ ስራ የሆነ ቲቪ ላይ ሬዲዮ ላይ ስለ ፈጠራ ስራ ሲወራ ቶሎ ብዬ ነው ማየውና በጣም ነው የምወደው የፈጠራ ስራ። ሌላው ነገር ደግሞ ምንድን ነው ሰፈር አካባቢ ኤሌክትሮኒክ ሶች ኤሌክትሪክ ኢንስታሌሽን ሰራ ነበር እና ያም አንድ ፖዘቲቭ ኢምፓክት አለው ብዬ አስባለሁ። ለዚህ ለፈጠራ ስራ ጉዞዬ ማለት ነው። ምክንያቱም ኤሌክትሮኒክ ሶች ምናምን ስትጠግኝ የተለያዩ ኮምፖነንቶች ታውቂያለሽ፣ ኤሌክትሮኒክ ኮምፖነንቶች እና ደግሞ ስትቀይሪም አሮጌዎቹ ችግሮቹ ታገኛለሽ እና አሮጌዎቹ ከምጠል ብለሽ የአካባቢ ውስጥ ያሉ ችግሮችን ፈልገሽ እነዛ ከምትሰራቸው ኤሌክትሮኒክስ ያወጣሻቸው ኮምፖነንቶች ለጥሩ ነገር ማለትም ለኢኖቬሽን ለፈጠር ለአዲስ ነገር ታያለሽ ማለት ነው። እንደዛ ነበር እንትን ያልኩት ቤተሰቦችን በጣም ሞራል ይሰጡኝ ነበር። በቃ እነዚህ ነገሮች ናቸው የገፋፋኝ ማለት ነው። ኢዘዲን በ2012 ዓ.ም ወደ 12ኛ ክፍል ይገባል። ያደገው በወልቅጤ ከተማ ጉበር ክፍለ ከተማ ውስጥ ነው። ወደ ቴክኖሎጂ ፊቱን ሲያዞር ገና የአስራ አራት አመት ታዳጊ ነበር። ለፈጠራ ስራዎቹ የእውቅናና የምስክር ወረቀቶችን ከተለያዩ ተቋማት አግኝተዋል። እስካሁን እውቅና ያገኘሁት በተለያዩ የኢኖቬሽን ውድድሮች ላይ ተወዳደር የነበረ በትምህርት ቤት ደረጃ የሳይንስና እና ቴክኖሎጂ የኢኖቬሽን ክበብ ተጠሪ ሆኜ ያገለግልኩባቸው ሁኔታዎች ነበሩ። በዛ ጊዜ ሁለት ሰርተፊኬት ተሰጥቶኛል እና ደግሞ በከተማ በተዘጋጀ የኢኖቬሽን ውድድር ለሶስት ተከታታይ አመታት አንዳንደኛ ወጥቼ ሶስት ሰርተፊኬት ተሰጥቶኛል። ሌላኛው ደግሞ በክልል አቀፍ በተካሄደ የደቡብ ክልል የፈጠራ ስራ ውድድር ላይ ደኛ ወጥቼ ያው ሰርተፍኬት እና ላፕቶፕ መሸለም ችያለው። እና የውጭ ድርጅቶችም ደግሞ ይረዱኝ ነበረ የጀርመንና የጣሊያን ዌስት ባንድ የሚባሉ ድርጅቶች ናቸው። እስከ ሁለት ላፕቶፕ ሙሉ አርዲኖ ኪት አርዲኖ ፕሮግራሚንግ እንድ ጀምር እና እስከ እነ መጽሐፉም ጭምር ድጋፍ አድርገውልኝ ነበረ። ሶላር ኤንድ ኤሌክትሪክ ባይኩ ስሰራም እስከ ሰላሳ አራት ሺ ብር ድጋፍ አድርገውልኝ ነበረ። ወደ ሀገር አቀፍ ስንመጣ በሀገር አቀፍ ደረጃ ሁለት ሺ አስር ላይ በተካሄደው ባለው የናሽናል ሳይንስ ፌር ኮምፒቲሽን ላይ ሁለተኛ ነበር የወጣሁት በታይመር ፌቸር ባለው ስቶቭ ነበር ሁለተኛ የወጣሁት ሁለት ሺ አስራ አንድ ዘንድሮ ደግሞ በበሩ መልቲኬ ሴኩር ዶር ሎክ ሲስተም በሚለው ሶስተኛ ወጥቻለሁ ማለት ነው። የዛኔም ሁለት ሺ አስር ላይም ሰርተፍኬትና ላፕቶፕ ነበር የተሸለምኩት ሁለት ሺ አስራ አንድ ላይም ሰርተፍኬትና ላፕቶፕ ባይዘው እስካሁን አስራ አምስት ላፕቶፕ ነው የተሸለምኩት በተለያየ ጊዜ። ያደገበት ከተማ በቴክኖሎጂና በአገልግሎቶቹ አለመራመድ ለፈጠራ ስራው የሚያስፈልጉት ኮምፒውተር፣ ኢንተርኔት እና ሌሎች መሳሪያዎች፣ ቁሳቁስና አገልግሎቶች እንደ ልቡ እንዳያገኝ ቢያደርጉትም ይህ ሁኔታ ኢዘዲንን ተስፋ አላስቆረጠውም። በአካባቢ ከሚያገኛቸው አንዳንድ ጊዜም አዲስ አበባ ድረስ እየሄደ አገልግለው የተወገዱ ወይም የወዳደቁ እቃዎችን በትንሽ ዋጋ እየገዛ የአዳዲስ ፈጠራዎች ሀሳቡን ይሁን እንደሚያደርግ ይናገራል። ብዙ ጊዜ በቀር ውጫ የተጠመደ ሰው ማለዳ ስልኩን ሙሉ በሙሉ ቻርጅ አድርጎ ሊወጣ ይችላል። በመዘንጋትም ይሁን ወይም ኤሌክትሪክ ኃይል አለመኖር ወይም በማንኛውም ምክንያት ባትሪ ድንጋዩን በቂ ኃይል ላይኖረውም ወይም ጨርሶ ላይኖረውም ይችላል ቢኖረውም በቀኑ መጨረሻ ስልኩ ባትሪ ኃይሉን ሊያሟጥጥ የሚችልባቸውም አጋጣሚዎች ብዙ ናቸው። ኢዘዲን ለዚህም መፍትሔ ፈጠረ። ፀሐይ ኃይል ቻርጅ አድርጎ መልቲ ፐርፐስ ሹ ሶላር ሲስተም ይባላል። ጫማ ነው። ሶላር ሲስተም ተገጥሞበታል። ከላይ እና ደግሞ ውስጥ ሰከንዳሪ ሴሎች አሉ። ስቶሬጅ ሊቲየም አያኖች እስከ ሰባት ነጥብ አምስት ቮልቴጅ ናቸው። በአንድ ፉል ቻርጅ እስከ ሁለት ስልክ ቻርጅ የሚያደር ጫማ ላይ ሆኖ አሁን እንደዛ ነበር የሰራሁት። ጫማ ላይ ያደረኩበት ምክንያት ለምንድ ነው? ብዙ ጊዜ ፓወር ባንኮች ሊኖረን ይችላል እና ፓወር ባንኮች ለመሙላት የግድ የሆነ ቦታ ወስደን መሰካት አለብን። ይሄኛው ግን ጫማው ምንም ስንጠቀመው ብቻ ነው የምንፈልገው፣ ቻርጅ ለማድረግ አንፈልገውም። ምክንያቱም ለብሰነው ይሄድን እያለ መንገድ ላይ ነው ቻርጅ የሚያደርገው እና ለውበትም በጣም የሚያምርና ሶላር ፓኔሉ ደግሞ እንዳይሰበር በጣም ሃርድ በሆነ ከቨር ያደረግ ነው ግላስ ለእንደነዚህ አይነት የእለት እለት ችግሮችን አጋዥና ከባድም ሆነ ቀላል ጉዳት ሊያስከትሉ ለሚችሉ አደጋዎች ማስጠንቀቂያ ሰጪና መፍትሄ የሚሆኑ ዘዴዎችን ሰርቷል ይዘድን የፀሐይ ኃይል በመጠቀም የእጅ ስልክ ባትሪን ቻርጅ የሚያደርግ ጫማ፣ ያለ እግር መዘውር ወይም ፔዳል በራሱ የሚሄድ ብስክሌት፣ የተለኮሰ የቤት መገልገያ እቃዎችና መሳሪያዎች ከርቀት የሚያጠፋና የእሳት አደጋ ጠቋሚ የሚጠቀሱ ናቸው። ኤክስፋየር ብሎ የሰየመው ፈጠራው የእሳት አደጋ ሲከሰት ሶስት የተለያዩ ተግባራትን ያከናውላል መጀመሪያ በአቅራቢያው ለሚገኙ ሰዎችና ጎረቤቶች የደረሱ ልኝ ጥሪ ያሰማል። ከዛም የእሳት አደጋ መነሳቱን ለቤቱ ባለቤት እንዲሁም ለእሳት አደጋ ተከላካይ ሰራተኞች ወይም ለተቋሙ በመደወል ያሳውቃል። ወጣት ይዘድን ከሚል እንዳጫወተኝ ለዚህ ፈጠራው አዲስ አበባ የሚገኘው የአሜሪካ ኤምባሲ እውቅና እንደሰጠው ነግሮኛል። የአሜሪካ ኤምባሲ ከጃፓን ኢንተርናሽናል ኮርፖሬሽን እና ከአይኮ ግላፕስ ጋር ተባብረው ባዘጋጁት ሶልቪት በተሰኘው የኢኖቬሽን ኮምፒቲሽን በክልል አቀፍ ደረጃ በሁለተኛ ወጥቼ ነበር በኤክስፋየር እሳት አደጋ መከላከል በሚችለው የፈጠራ ስራዬ። በአሜሪካ ኤምባሲም ጭምር የራት ግብዣ ተጠርተን እዛም ከኢንቨስተሮች ጋር የምንገናኝበት እንትን መድረክ ተዘጋጅቶ ነበር ነበረ። ከተለያዩ ድርጅቶች ማዕከላትና ተቋማት የምስክር ወረቀቶችና ሽልማት ያገኘው ኢዘዲን ከሁሉም በላይ በጠቅላይ ሚኒስትር አብይ አህመድ እውቅና ተሰጥቶት መሸለሙ ወደፊት ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የፈጠራ ውጤቶችን ለማበርከት ተስፋና ብርታት ሰጥቶኛል ብሏል። ወጣትነት ማለት በጣም የምንሰራበት ጊዜ ነው። ማለት ወጣትነት ካለፈን በኋላ የወጣትነት ጉልበታችን ላይኖር ይችላል። አይምሯችን የመቀበል ነገሩ ሊቀንስ ይችላል። ስለዚህ ወጣትነት በአልባሌ ቦታ ማሳለፍ የለባቸውም ብዬ አስባለሁ። አካባቢ ውስጥ ያሉ ችግሮችን እንደ ኦፖርቹኒቲ መጠቀም አለባቸው። ምክንያቱም አካባቢያቸው ያለውን ችግር እንዴት ልፍታው ብለው ሶል ሶልቭ አድርገው የራሳቸው የሆነ ማለትም ኢኖቬሽኑ ከሰሩት በኋላ ዝም ብሎ አይቀርም። ያ የኢኖቬሽን አይዲያቸው ወደ ቢዝነስ ጭምር መቀየር ስለሚችሉ እንደዛ ማድረግ እንዳለባቸው እመክራለሁ። ኢዘዲን ከፍተኛ ትምህርቱን መካኒካል ኢንጂነሪንግ ማጽናት እንደሚፈልግና በፈጠራ ስራዎችም በዓለም አሉ ከተባሉ ሰዎች ተርታ የመሆን ህልም እንዳለውም ለአሜሪካ ድምጽ ራዲዮ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ